የክልሉ ቃል አቀባይ አቶ አሰማኝ አስረስ ዛሬ እንደገለጹት ባለፈው ማክሰኞና ረቡዕ ሰላም የማይፈልጉ ወገኖች ባናፈሱት ሐሰተኛ ወሬ ተነስተው ኦሮሞ ብሔረሰብ አስተዳደር ዞን ዳሮዋ በተባለ አካባቢ የታጠቁ ያሏቸው ኃይሎች የአካባቢውን ሰላም በመጠበቅ ላይ በነበሩ የክልሉ ልዩ ኃይል አባላት ላይ ጥቃት በማድረሳቸው የአራቱ ሕይወት አልፏል። ከሚሴ የኦሮሞ ብሔረሰብ አስተዳደር ዳሮዋ የምትባል አካባቢ የክልሉን ሰላምና መረጋጋት ለማስጠበቅ የሰፈሩ የልዩ ኃይል አባላት ላይ በአካባቢው የነበሩ የታጠቁ ኃይሎች ቡድኖች ተኩስ ይከፍታሉ። ያው ግጭት ይፈጠራል። የልዩ ኃይል አባላት ምንም አላደረጉም፣ ካምፓቸው ውስጥ ነው የነበሩት። ተኩሱን የከፈቱት እዛ አካባቢ የልዩ ኃይል አባላትን ከበው የነበሩ የታጠቁ ኃይሎች ናቸው እና በዚህ ግጭት ምክንያት ያው በፀጥታ ኃይሎች በኩል ወደ አራት ሰው ሞቷል እና ሌሎቹም ቆስለዋል። ሶስት ሰዎች የልዩ ኃይል አባላት ናቸው፣ አንድ ሹፌር ነው። ችግሩ የተፈጠረው የኦሮሞ ብሔረሰብ ዞን መዋቅር ሊፈርስ ነው በሚል ሀሰተኛ አሉባልታ መናፈሱን ተከትሎ መሆኑን አቶ አሰማይ ለዲደብሊው ተናግረዋል። ለምሳሌ የኦሮሞ ብሔረሰብ አስተዳደር ሊፈርስ ነው፣ ብሔረሰቡ አያስፈልግም ተብሏል የሚል እዚያ አካባቢ ባሉ ኦሮሞዎች ዘንድ የሚታሰብና የሚቀነቀናል። ይሄ የተሳሳተ አረዳድና የተሳሳተ መረጃ ነው። የአማራ ብሔራዊ ክልላዊ መንግስት በሀገሪቱ ውስጥ ከደቡብ ብሔራዊ ክልላዊ መንግስት ቀጥሎ ከፍተኛ የሆነ ቁጥር ያላቸው ብሔር ብሔረሰቦች የራሳቸውን የራሳቸውን ባህል የራሳቸውን ቋንቋ፣ የራሳቸውን አስተዳደር መስርተው ቋንቋቸውንም እያሳደጉ ማንነታቸውንም እያሳደጉ የሚኖሩበት ክልል ነው። ይሄ ተጠናክሮ የሚቀጥል እንጂ ወደኋላ የሚመለስ አይደለም። አምስት ሰዎች ደግሞ በደሴ ሆስፒታል ሕክምና እየተደረገላቸው መሆኑን ሆስፒታሉ አመልክቷል። የሆስፒታሉ ስራ አስኪያጅ አቶ ሰኢድ የሱፍ በስልክ እንደተናገሩት ህክምና ከሚደረግላቸው መካከል ጭንቅላታቸውን የተመቱት በአስጊ ደረጃ ላይ መሆናቸውን ተናግረዋል። ረዳ ሁን ያሉት ሰላሁን ተይተ ያሉት አምስት ናቸው። ሶስቱ ችግር የለባቸው መዛሁን ሆርሞ ገና ናቸው። ሁለቶቹ ክሪቲካል ና ናቸው። ጥቃታቸው ላይ እየተመቱት ማለት ነው። በምዕራብና ማዕከላዊ ጎንደር ዞኖች ተከስቶ የነበረው ግጭት የ ሰላሳ ሶስተኛ ክፍለ ጦር አካባቢውን ከተቆጣጠረ ወዲህ ሰላሙ እየተመለሰ መሆኑን ቃል አቀባዩ አቶ አሰማኝ ተናግረዋል። የምዕራብ ጎንደርና የማዕከላዊ ጎንደር አሁን ያለበት ሁኔታ በጣም ጥሩ ነው። ሰላሳ ሶስተኛ ክፍለ ጦር ከገባ በኋላ አካባቢውን ሰላምና መረጋጋት እንዲመጣ ተደርጓል። እሱ ብቻ ሳይሆን ያው ተፈናቃዮችን በቋሚነት ለማቋቋም ስራ ተጀምሯል እና የሰፈሩም አሉ። ቤት እየተሰራ ነው ያለው በአሁኑ ሰዓት። የድጋፍ ማሰባሰቡ ስራም ቀጥሏል እና ጥሩ የሆነ የድጋፍ ማሰባሰብ ስራን የሰራ ነው። ወደፊት ደግሞ ይሄ ግጭት እንዳይከሰት ህብረተሰቡ ባለቤት ሆኖ እየሰራ ነው ያለው። ከከሚሴው ግጭት ጋር በተያያዘ ከሌላኛው ወገን በኩል ያለውን ጉዳት ለማወቅ አስተያየት ለማካተት ያደረኩት የስልክ ሙከራ አልተሳካም። አለም ነው መኮንን ለዲ ደብሊው ራዲዮ ባህር ዳር።